በአንዳንድ የምዕራብ ኦሮሚያ ከተሞች ካለፈው ሐሙስ ጀምሮ ልዩ ልዩ ጥያቄዎች ላይ ያጠነጠኑ ሕዝባዊ ሰልፎች እንደሚካሄዱ ታውቋል። ሰልፎቹ በምዕራብ ሸዋ አምቦ፣ በጊንጪ በምዕራብ ወለጋ ደግሞ በጃርሶ ወረዳና በመንዲ እንደሆነም ታውቋል። ሰልፉ የተደራጀው በማህበራዊ መገናኛ ብዙሃን እንደሆነና በተማሪዎች እንደሚመራ የገለጡልን የጃርሶ ወረዳ ነዋሪ በዛሬው ሰልፍ ነጋዴዎች፣ ገበሬዎችና የመንግስት ሰራተኞች ተካፍለዋል ብለዋል። የህዝቡ ጥያቄ ምን እንደሆነ ሲመልሱም የሚከተለውን ዘርዝረዋል። ጥያቄው አንደኛው ማስተር ፕላን ጉዳይ ነው። ሁለተኛ ደግሞ ግብር ምናምን ስለሆነ የጨመርበት ጊዜም ነው። ብዙ ነው ያለ እኮ እዛ ላይ ሶስተኛ ደግሞ የፌዴራል ቋንቋ ይሁን አረተኛ ሚግኦፊን ኦፍ ብልቹ የራስ አስተዳደር አዎ፣ ኦሮሞን ኦፊን ኦፍ አብልቹ አዎ፣ እንደዚህ አምስት ነጥቦች ነው ዛሬው የነበር። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ከጃርሶ ወረዳ ያነጋገሩን የዛሬው ሰልፍ ሰላማዊ ነበር ብለዋል። የኦሮሚያ ፖሊሶችም በእርጋታ ሰልፉን ይከታተሉ እንደነበርና ማምሻው ላይ አስር የሚሆኑ የፌዴራል ፖሊሶች ደርሰው ሰልፉን በእንባ አስመጪ ጋዝ እንደበተኑ ገልጠውልናል። በሌላው የምዕራብ ወለጋ ከተማ በመንዲ ትናንት ረቡዕ በተካሄደ ሰልፍ ሶስት ሰዎች በጸጥታ አስከባሪዎች ድብደባ ተጎድተው ነጆ ሆስፒታል ሕክምና እየተደረገላቸው መሆኑን እኒሁ ከጃርሶ ወረዳ ያነጋገርናቸው የሰልፉ ተካፋይ ገልጠውልናል። የክልሉን ፖሊስ ኮማንደር ሶሎሞን ታደሰን ለማነጋገር ያደረግነው ጥረት አልተሳካም። በግንጭና በአምቦ ስለተካሄዱ የተቃውሞ ሰልፎች ወደፊት ዝርዝሩን አጣርተን ለማቅረብ እንሞክራለን።